ሰላም ለአስናነኪ ሃሊበ እጐልቲ ዘተዛ ወጋ ወመራ ወመራየ ቅሩጻተ ለእምሂጻብ አርጋ ማርያም ንንግልደብ ለደብተራስም ታቦተጋ አፍቅርኒ እንበለንትጋ ለብእስየደም ወስጋ ዘይ አቢ እምዝ እያስዝጸጋ